ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። እዚያ አላካሄድም ካለ ማካሄድ አለብን የሚል ትግራይ ክልል ምክር ቤት ውሳኔ ከሕገ መንግስት በመሰረት አድርጎ የተደረሰ ውሳኔ ስለሆነ ከምንም ነገር በላይ የትግራይ ክልል ራስን በራስ ማስተዳደር ማለት የማይገጡ ስነ ስለሆነ ያንን ለማረጋገጥ የሚያስችል ምርጫ ለማካሄድ የተወሰነ ውሳኔ ተግባራዊ ማድረግ ይገባል። የህወሀት ስራ አስፈጻሚ አባል አቶ ጌታቸው ረዳ ናቸው። ዝርዝሩን የዕለቱ አቢሬስ ይመለከተዋል። ከቅርብ ወራት ወዲህ በምጣኔ ሀብትና በህዝባዊ አመፅ እየታመሰች ባለችው ሊባኖስ በምሾዎች የሚቆጠሩ ስደተኞች ጉዳይ እንዲሁም የጥቅምቱ የዩናይት ስቴትስ ፕሬዚዳንታዊ ምርጫ በዜና መጽሄት ከሚተነተኑት አበይት ርዕሶች ውስጥ ናቸው። ጤና ስጥልን እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን ከዛሬ ሐሙስ ሰኔ 18 2012 ዓ ም ስርጭታችን ጋር የምሽቱ አስተናጋጃችሁ አሉላ ከበደ ከእለቱ ዜና አቅራቢ ቆንጅት ታየ ከቴክኒክ አቀናባሪው ንጉሱ ታምሬና ከዋና አዘጋጇ ትዝታ በላቸው እንዲሁም በያሉበት ሆነው የእለቱን ዝግጅት ካሰናዱ ባልደረቦቻችንና ና ከተለያዩ የኢትዮጵያ ከተሞች ዘገባዎቻቸውን ካደረሱን ዘጋቢዎቻችን ጋር እስከ ምሽቱ አራት ሰዓት አብረናችሁን ዘልቃለን። በቅድሚያ ግን የሰዓቱን የዓለም ዜና ከቆንጅት ታየ ጤና ይስጥልን እንደምናመሻችሁ አድማጮች ዜናዎቹን የማሰማችሁ ቆንጂ ይታየ ነኝ የኢትዮጵያ የጤና ሚኒስቴር ዛሬ ቀትር ላይ ባወጣው መግለጫ መሰረት ለ4675 ሰዎች በተካሄደ ምርመራ 141 ሰዎች ላይ ኮሮና ቫይረስ ተገኝቷል። በዚህ የሀገሪቱ አጠቃላይ ቁጥር 5175 መድረሱንም አመልክቷል። ዛሬ የተገኙት 81ዱ ወንዶች፣ ስልሳዎቹ ሴቶች ሲሆኑ 113ቱ ከአዲስ አበባ የተገኙ ናቸው። 15ቱ ከኦሮሚያ፣ 6 ከሀረሪ፣ 3 ከጋምቤላ፣ 2 ከሶማሌ፣ 1 ከድሬዳዋና አንድ ሰው ከቤንሻንጉል ሲሆኑ ከጠቅላላው ሁለቱ የውጭ ሀገር ዜጎች መሆናቸውንም የጤና ሚኒስቴር ዘርዝሯል። ባለፉት 24 ሰዓታት በሕክምና ማዕከል የነበሩ ሁለት ወንዶችና አንድ ሴት ህይወታቸው ማለፉን፣ አጠቃላዩ በኮቪድ-19 የሞቱት ሰዎች ቁጥር 81 መድረሱን አክሎ ገልጿል። በሌላ ዜና ትናንትና በአጠቃላይ በኢትዮጵያ 58 ሰዎች ከበሽታው ማገገማቸውንም አስታውቋል። ኤርትራ ውስጥ በኮሮና ቫይረስ የተጠቁ ሰዎች ቁጥር 144 መድረሱ ተዘግቧል። ትናንት ጋሽ ባርካ ሞልቂ አስገድዶ ማቆያ በተካሄደ ምርመራ አንድ ሰው ላይ ቫይረሱ መገኘቱን የኤርትራ የጤና ሚኒስቴር አስታውቋል። የኤርትራ የኮሮና ቫይረስ ወረርሽኝ ግብረ ሀይል የእንቅስቃሴ ገደቦችን የማላላት እርምጃውን ቀጥሎ ዛሬ ጨርቃ ጨርቅና ሌሎች ውጤቶች ማምረቻና መሸጫ ሱቆች መከፈታቸውንም የደረሰን ዜና አመልክቷል። በሌላ የኤርትራ ዜና ፕሬዝደንት ኢሳያስ አፈወርቂ የሱዳን ከፍተኛው ምክር ቤት ሊቀመንበር ጄኔራል አብዱል ፋታህ ባደረጉላቸው ግብዣ ዛሬ ለስራ ጉብኝት ወደ ሱዳን መጓዛቸውን የማስታወቂያ ሚኒስትሩ የማነ ገብረ መስቀል አስታውቀዋል። አብረዋቸው የውጭ ጉዳይ ሚኒስትሩ ኦስማን ሳልህ እና የፕሬዝደንቱ አማካሪ የማነ ገብረ አብ መጓዛቸውም ተገልጿል። በዓለም ዙሪያ በኮቪድ-19 ወረርሽኝ የተጠቁት ሰዎች ቁጥር ከ9 ነጥብ 3 ሚሊዮን ለህልፈት የተዳረጉት ከ485 ሺህ እንደሚበልጡ ተገልጿል። የዓለም የጤና ድርጅት ዋና ዲሬክተር ዶክተር ቴድሮስ አድሃኖም በቫይረሱ የተጠቁት ሰዎች አሃዝ በሚቀጥለው ሳምንት ላይ አስር ሚሊዮን ሊደፍን እንደሚችል ተናግረዋል። ያም ዶክተር ቴዎድሮስ የበሽታውን መከላከያ ክትባትና መድኃኒቶች ፍለጋው እየቀጠለ የቫይረሱን መዛመት ለመገደብ የሚያስፈልጉትን መንገዶች ሁሉ ስራ ላይ በመዋል ህይወት የማዳን ስራው ጊዜ የማይሰጥ ኃላፊነታችን መሆኑን የሚያሳስበን ነው ብለዋል። ዩናይትድ ስቴትስ በኮሮና ቫይረስ የተያዙ ሰዎች ቁጥር ከ2.3 ሚሊዮን አልፏል። እስከዛሬ ማለዳ ድረስ ህይወታቸውን ያጡት ደግሞ ከ122 ሺህ ይበልጣሉ። ቀደም ብሎ በወረርሽኙ ክፉኛ ተመታ የነበረችው ኒውዮርክ ክፍለ ግዛት ከስምንት የሀገሪቱ ግዛቶች የሚገቡ ተጓዦችን ለሁለት ሳምንታት ለይቶ ማቆያ እንዲገቡ ትዕዛዝ ሰጥታለች። የኒውዮርክ ሀገረ ገዢ አንድሩ ኮሞ ትናንት ያጸኑ ትዕዛዝ ባለፉት ሳምንታት የቫይረሱ መዛመት ከተባባሰባቸው ቴክሳስ፣ ፍሎሪዳ፣ አሪዞና፣ ሰሜንና ደቡብ ካሮላይና፣ አላባማ፣ አርካንሳ ና ዩታ የሚጓዙትን ይመለከታል። የኒውዮርክ አጎራባች ኒው ጀርዚና ኮኔቲከት ክፍለ ግዛቶችም ተመሳሳይ ትዕዛዝ እንደሚሰጡ አስታውቀዋል። የሴኔጋል ፕሬዚደንት ማኪሳል ለኮሮና ቫይረስ ከተጋለጠ ሰው ጋር መነካካታቸውን ተከትሎ ለጥንቃቄ ሲሉ ራሳቸውን ለይተው ተቀምጠዋል። የፕሬዝደንቱ ጽህፈት ቤት ባወጣው መግለጫ ፕሬዝደንቱ ተመርምረው ከቫይረሱ ነጻ ተብለዋል። ነገር ግን በሐኪሞች ምክር ራሳቸውን ለ አስራ አምስት ቀን ለይተው ይቀመጣሉ ብሏል። ይህ በዚህ እንዳለ በቫይረሱ መያዛቸውን ትናንትና ይፋ ያደረጉ አንዲት የሴኔጋል ፓርላማ አባል የየ ዲያሎ ህዝቡ ቫይረሱን ለመከላከል የሚመከሩትን የአካላዊ ርቀት መጠበቅና መሰል እርምጃዎችን ተግባራዊ እንዲያደርግ ተማጽነዋል። በሴኔጋል እስካሁን በምርመራ የተረጋገጡት የቫይረሱ ተጠቂዎች ቁጥር ከስድስት ሺ አንድ መቶ በላይ ሲሆን ዘጠና ሶስት ሰዎች በበሽታው ሳቢያ ህይወታቸው አልፏል። ለሱዳን ስለሚሰጥ የገንዘብ እርዳታ የሚነጋገር የዓለም አቀፍ ለጋሾች ጉባኤ ዛሬ በርሊን ላይ በርቀት በቪዲዮ አማካይነት እየተከናወነ ነው። የኮሮና ቫይረስ ወረርሽኝን ጨምሮ በተለያዩ ችግሮች የተወጠረችው ሱዳን ከዓለም አቀፍ ለጋሾች በሚገኝ እርዳታ ቀለል ይልልኛል ብላ ተስፋ ይዛለች። በዚህ የአውሮፓ ህብረት ጀርመን የተባበሩት መንግስታት ድርጅትና ሱዳን ባሰናዱት ጉባኤ ላይ ከአርባ በላይ ሀገሮች ይካፈላሉ ተብሎ ተጠብቋል። ዲሞክራሲያዊት ኮንጎ ሪፐብሊክ በምስራቁ ግዛቷ የኢቦላ ወረርሽኝ ተወግዷል ስትል ዛሬ ይፋ አድርጋለች። ከሁለት አመታት በፊት በምስራቅ ኮንጎ የተቀሰቀሰው ኢቦላ ወረርሽኝ ቢያንስ 2280 ሰዎችን ገሏል። በተቀሩት የሀገሪቱ ክፍሎች በበሽታ የሚጠጉ ሰዎች ቁጥር እየጨመረ ቢሆንም በምስራቁ ግዛት ግን ወረርሽኙ መቆሙን የጤና ሚኒስትሩ አውጀዋል። የዓለም የጤና ድርጅትም ይህንኑ በጄኔቫ ለጋዜጠኞች አረጋግጧል። የዓለም የጤና ድርጅት የአፍሪካ ዲሬክተር ዶክተር ማትሺዲ ሶሞ ኦይቲ ወረርሽኙ በብዙ ትግል ማክተሙን ጠቅሰው ይህ የሚያመለክተው በሕብረት በሳይንስና በቁርጠኝነት ማናቸውም የከበደ ወረርሽኝ መቆጣጠር እንደሚቻል ነው ብለዋል። የዩናይትድ ስቴትስ የጤናና የሰብአዊ አገልግሎት ሚኒስትሩ አሌክስ አዛር ባወጡት መግለጫ የኮንጎ የኢቦላ ወረርሽኝ ዩናይትድ ስቴትስ ቅድሚያ ትኩረት ከሰጠቻቸው የዓለም አቀፍ ጤና ጉዳዮች አንዱ ሆኖ መቆየቱን አስታውሰው ኮንጎንና ሌሎችንም በጥረቱ የተባበሩትን ወገኖች እንኳን ደስ ያላችሁ ብለዋል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። እስራኤል ከዌስት ባንክ ግዛቶች የተወሰነውን በወረራ ለመያዝ ያለመችበት እንደ አውሮፓውያን አቆጣጠር ሀምሌ አንድ ቀን ውጥኗ እየተቃረበ ባለበት በአሁኑ ወቅት እርምጃው ዓለም አቀፍ ህግን የሚጥስ መሆኑን ዓለም አቀፍ ባለስልጣናት እያስጠናቀቁ ናቸው። የአረብ ሊግ ሊቀመንበር እስራኤል በእቅዷ የገፋች እንደሆነ የሃይማኖት ጦርነት መቀስቀሱ ነው ሲሉ አስጠንቅቀዋል አስጠንቅቀዋል። የተባበሩት መንግስታት ድርጅት የመካከለኛው ምስራቅ ልዩ ተወካይ ኒኮላይ ሚኒዲኖቭም የእስራኤልን የወረራ እቅድ ኢየሩሳሌም ላይ አጥብቀው ተቃውመዋል። በእኛ ምዘና ይህ እርምጃ የዓለም አቀፉን ሕግ የጣሰ ብቻ አይደለም በእስራኤልና በፍልስጤማውያን ባለሥልጣናት መካከል ብቻም ሳይሆን በመላው የፍልስጤምና የእስራኤል ህዝቦች መካከል ያለውን ግንኙነት የሚያሻክር ነው። እኛ አሁን ያለነው በዓለም አቀፉ የኮረና ወረርሽኝ መካከል ነው፣ በዓለም አቀፍ የኢኮኖሚ ቀውስ አፋፍ ላይ፣ በዓለም ላይ ከመቼውም ጊዜ በበለጠ የብሔር ማንነት ፖለቲካውን በሚያሾርበት በዚህ ዘመን ላይ እንገኛለን። እንዲህ ያለው እርምጃ ተግባራዊ ሲደረግ የሚያስከትለው የኢኮኖሚና የጸጥታ ቀውስ እስራኤላውያንና የፍልስጤማውያንን ህይወት የሚጎዳ በመሆኑ በጣም ያስጨንቀናል። የትራምፕ አስተዳደር ባለፈው ጥር ለመካከለኛው ምስራቅ ሰላም ያቀረበው እቅድ እስራኤል ከዌስት ባንክ ግዛቶች 30 ከመቶም በኃይል እንድትይዝ የሚፈቅድ ነው። ይሄ ደጋግሞ የማይገኝ እድል ነው ያሉት የእስራኤሉ ጠቅላይ ሚኒስትር ኔተንያሁ ዌስት ባንክ ካሉት አንድ መቶ ሰላሳ የአይሁድ ሰፈራዎች የተወሰነውን እንቆጣጠራለን ሲሉ ማስታወቃቸው ይታወቃል። በዩናይትድ ስቴትስ ዲሞክራቶች በኮቪድ-19 ምክንያት በነሐሴ ወር የሚካሄደውን ጉባኤያቸውን አብዛኛውን ዝግጅት በኢንተርኔት አማካይነት ለማካሄድ ታሪካዊ ውሳኔ ላይ ደርሰዋል። የዲሞክራቲክ ፓርቲው ብሔራዊ ጉባኤ ኮሚቴ ይህን ውሳኔ ትናንት ረቡዕ ይፋ አድርጓል። አስተናጋጅቱ ከተማ ሚልዋኪ መሆኗ እንዳለ ሆኖ ለአራት ቀናት የሚካሄደው ጉባኤ ከዚያው በቀጥታ ይተላለፋል። የስቴቶች የፓርቲ ተወካዮች በየቤታቸው ተቀምጠው እንዲከታተሉ ይነገራል ብሏል ኮሚቴው። ሌሎች ከተሞችና ታሪካዊ ስፍራዎችም በጉባኤው ዝግጅት እንደሚካፈሉ ኮሚቴው ጨምሮ አስረድቷል። የቀድሞው ምክትል ፕሬዚደንት ጆ ባይደን የፓርቲያቸውን እጩነት በኩራት ሚልዋኪ ላይ ለመቀበል እቅዳቸው አሁንም እንደተጠበቀ ነው ሲሉ የምርጫ ዘመቻቸው ስራ አስኪያጅ ጄን ኦማሊ ዲለን አስታውቀዋል። የዲሞክራቲክ ፓርቲው ብሔራዊ ጉባኤ ኮሚቴ ባወጣው መግለጫ ጉባኤያችንን የህዝብ ጤናን በጠበቀ መልኩ ለየት ባለ መድረክ ለፓርቲ ተወካዮችና ተመልካቾች ለማድረስ በቁርጠኝነት ተዘጋጅተናል ብሏል። የዲሞክራቲክ ፓርቲው ብሔራዊ ኮሚቴ ሊቀመንበር ቶም ፔሬስ ፓርቲያችን የጤና ኤክስፐርቶችን ምክር በማድመጥ እቅዶቹን እያስተካከለ ያከናውናል ሲሉ ተናግረዋል። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል። ቆንጅትን ለሰዓቱ የዓለም ዜና አመሰግናለሁ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። ሐሙስ ሰኔ 18 2012 ዓ ም የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። በዓለም ዜናዎች የጀመረው መደበኛ ፕሮግራማችን እንደ ወትሮ ሁሉ በ22 በ25 ና በ31 ሜትር ባንዶች በአጭር ሞገድ በአህዱ ራዲዮ ኤፍም 943 እና እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ይቀጥላል። አሁን በቀጥታ ወደ ዕለቱ አብይ ርዕስ የትግራይ ክልል ምክር ቤት በወሰነው ውሳኔ መሰረት መጪውን የክልል ምርጫ በተያዝለት ጊዜ ሰሌዳ አካሂዳለሁ ሲል የክልሉ ገዢ ፓርቲ ህወሀት አስታወቀ። የህወሀት ስራ አስፈጻሚ አባል አቶ ጌታቸው ረዳ ፓርቲያቸው የኢትዮጵያ ብሔራዊ ምርጫ ቦርድ ያሳለፈውን ውሳኔ እንደማይቀበልና ምርጫውን በተናጠል እንደሚያከናውን ገልጦ ገልጸው በ የፌዴራል መንግስቱን በተመለከተም ከመስከረም ሰላሳ በኋላ የፌዴራል መንግስት አለ ብለን ስለማናምን ቀጥሎ ለሚሆነው ከዚያ በኋላ ነው የምናውቀው ሲሉ ተናግረዋል። በሌላ በኩል የኢትዮጵያ ፌዴራሊስት ኃይሎች ጥምረት ህወሀትን ከ ከጥምረቱ አባልነት መሰረዙን አስታውቋል። ጽዮን ግርማ ጽዮን ግርማ ነች። አቶ ጌታቸውን ያነጋገረችው ለምሽቱ አብይ ርዕስ እንዴት አቀርበዋለች። የኢትዮጵያ ብሔራዊ ምርጫ ቦርድ በትላንትናው ዕለት ባወጣው መግለጫ የትግራይ ክልል ምክር ቤት በክልሉ ውስጥ ስድስተኛውን ዙር የክልል ምክር ቤት ምርጫ እንዲካሄድ ውሳኔ መስጠትም ሆነ ቦርዱ ይህንን ውሳኔውን ተቀብሎ ሊያስፈጽም ይገባል የሚልበት ህጋዊ መሰረት እንደሌለው ገልጿል። ትግራይ ክልል ምክር ቤት ምርጫን በተመለከተ የሰጠውን ውሳኔ መሰረት በማድረግ የቀረበለትን ጥሪ በመግለጫው ያስታወሰው ቦርዱ የመጪው ስድስተኛው ሀገራዊ ምርጫ ስራ በኮሮና ቫይረስ ወረርሽኝ ምክንያት መስተጓጎሉን ይህ ሁኔታም ታውቆ አስፈላጊና ህጋዊ ውይይቶች በሚመለከታቸው አካላት ተደርጎበት በመጨረሻ ምርጫው ከዘጠኝ ወራት እስከ አንድ አመት እንዲራዘም መወሰኑን አስፍሯል። በህገ መንግስቱ ላይ ቦርዱን በተመለከተ የሰፈሩ አንቀጾችና የቦርዱን ስልጣንና ኃላፊነት የሚወስነው አዋጅ ላይ ምርጫን ማስፈጸምን በተመለከተ የሰፈሩ የተለያዩ አንቀጾችን ጠቅሶ በአዋጅና ህግ ከማንኛውም የመንግስት ተቋም በተለየ ለቦርዱ የተሰጠና ከማንም አካል ጋር በማይጋራው ህጋዊ ስልጣኑ ምርጫን የሚያስፈጽም ብቸኛው ተቋም መሆኑን በመግለጫው ማስታወቁ ይታወሳል። በዚህ ውሳኔውም ስድስተኛው ሀገራዊ ጠቅላላ ምርጫ የሚካሄድበት ጊዜ እንዲራዘም ምክንያት የሆነው የኮቪድ-19 ወረርሽኝ ሁኔታ እንደገና ተገምግሞ ምርጫ ማካሄድ የሚያስችል ጠንካራ ሁኔታ መፈጠሩ እስኪረጋገጥ ድረስ የኢትዮጵያ ብሔራዊ ምርጫ ቦርድ በየትኛውም የሀገሪቱ ክልል ምርጫ አያካሄድም ብሏል በመሆኑም ቦርዱ ከላይ በተዘረዘሩት ምክንያቶች የትግራይ ክልል ምክር ቤት የክልል ምርጫን አስመልክቶ የሰጠውን ውሳኔ እንዲያውቅለትም ሆነ ምርጫ እንዲያስፈጽምለት ያቀረበውን ጥያቄ ያልተቀበለው መሆኑን የተጠየቀውን የሰው ኃይል ሎጂስቲክስና የቁሳቁስ አቅርቦት የሚሰጥበት የህግ አግባብ አለመኖሩን ያሳውቃል ሲል ውሳኔውን ደምድሟል። በዚህ የምርጫ ቦርድ ውሳኔ ላይ የትግራይ ክልል ገዢ ፓርቲ ህወት ምን ምላሽ እንዳለው የህወት ስራ አስፈጻሚ አባል አቶ ጌታቸው ረዳን ጠይቀናቸዋል። ምላሹን ያው ለሀገር በሚዲያ ነው የሰማ ነው ዞሮ ዞሮ ምርጫ የማካሄዱን የሎጂስቲክስ የሚሆን ሂደቱን መምራት እንዲችል ጥያቄ ቀርቦለት በኮቪድ አስራ ዘጠኝ ምክንያት አልችልም ብዬ ወስኛለሁ። በዛ ላይ ደግሞ ፌዴሬሽን ምክር ቤቱ እንደሚባል የሚል ነገር ነው። ስለዚህ አላካሄድም ካለ ማካሄድ አለብን የሚል ትግራይ ክልል ምክር ቤት ውሳኔ ከህገ መንግስት በመሰረት አድርጎ የተደረሰ ውሳኔ ስለሆነ ከምንም ነገር በላይ ትግራይ ክልል ራስን በራስ ማስተዳደር ማለት የማይገሰስ ስለሆነ ያንን ለማረጋገጥ የሚያስችል ምርጫ ለማካሄድ የተወሰነ ውሳኔ ተግባራዊ ማድረግ ይኬዳል ማለት። ስለዚህ የትግራይ ክልል መንግስት ምርጫ ለማድረግ የሚያስፈልጉትን ሁሉንም ህጋዊ ዝግጅቶች ማድረግ ይኖርበታል። ምርጫውን በወቅቱ ለማ ሲካሄድ የሚያስችሉ ዝግጅቶች በአጭር ጊዜ ውስጥ ለማጠናቀቅ እንገደዳለን ማለት ነው። ቦርዱ ይህንን ውሳኔ ሲሰጥ በህገ መንግስቱ ላይ ቦርዱን በተመለከተ የሰፈሩ አንቀጾችን ና የቦርዱን ስልጣንና ኃላፊነት የሚወስን አዋጅ ላይ ምርጫ ማስፈጸምን በተመለከተ የሰፈሩ የተለያዩ አንቀጾችን ጠቅሷል እና ና በዛ መሰረት በአዋጅና ና በህግ ከማንኛውም የመንግስት ተቋም በተለየ ለቦርዱ የተሰጠና ከማንም አካል የማይጋራው ስልጣን ስላለው ምርጫን የሚያስፈጽመው ምርጫ ቦርድ ብቻ ነው የሚል ነገር አስቀምጧል። ስለዚህ ቦርዱ እንዴት ታስፈጽሙ ትችላላችሁ? ምርጫ ቦርድ የመምረጥ እና መመረጥን መብት ሰጪ አይደለም። ሕገ መንግስት ያረጋገጠው መብት ይህንን ተግባራዊ ማድረግ ስለሚያስፈልግ፣ ይህንን ተግባራዊ ስታደርግ ደግሞ በሁሉም ክልሎች ዘንድ ዩኒፎርሚቲ ቢኖር ለመብቱ ተግባራዊነት ራሱን የቻለ ትርጉም ስለሚኖረው ምርጫ ቦርድ ያቋቁማል፣ ነው። የምርጫ ቦርድ ፈቃደኛ በማይሆንበት ጊዜ ምርጫ ቦርድ ቢሮክራሲ ተቋም ነው። ምርጫ የሚያካሄድ ተቋም ነው እንጂ ምርጫ መብትን የሚያረጋግጥም የሚሰጥም የሚነስግም ተቋም አይደለም። ስለዚህ ይህ ተቋም በማያሳምኑ ምክንያቶች የህግ ልባስ ሰተሻቸውም አልሰጥተሻቸውም በማያሳምኑ ምክንያቶች ይህንን የማይገሰስ መብት ተግባራዊ ማድረግ ጉዳይ ላይ ወገቤን በሚልበት ሰዓት የመብቱ ባለቤቶች ህገ መንግስት ያረጋገጠላቸውን ከምንም ነገር በላይ ተፈጥሯ የሆነ ፖለቲካዊ መብታቸው ሳይሸራረፍ ራሱ ምድል በራሱ የመወሰዱት ሳይሸራረፍ ተግባራዊ ለማድረግ የሚያስችለው እርምጃ መውሰድ መውሰዳቸው ግዴታ ነው የሚሆነው። ዝም ብሎ የመብት ቁጥሰርሳይ ከማድረግ ጉዳይ አይደለም። ምርጫ ቦርድ በሆነ ምክንያት ቢወስን አይ ምርጫ ቦርድ ማካሄድ አልፈለገም ተብሎ የክልሎች የብሄር ብሄረሰቦች ራስን በራስ የማስተዳደር መብት በህገ መንግስት የተረጋገጠ መብት ይታጠፋል ማለት ያደኛል። ስለዚህ ምርጫ ቦርድ እኔንም ብቸኛ አስፈጻሚ ሲል ለማስፈጸም ፈቃደኛ እስከሆነ ድረስ ብቻ ነው፣ ብቸኛ አስፈጻሚነት የምርጫ አስፈጻሚነት ሲኖር የመምረጥ መብት ከምርጫ ቦርድ ህልውና በላይ ነው። የመምረጥ መብት ከምርጫ ቦርድ ህልውና በላይ ነው። ከምንም ነገር በላይ ግን ራስን በራስ የማስተዳደር የራስን እድል በራስ የመወሰን መብት ከምርጫ ቦርድ በላይ ነው። ስለዚህ ይህንን መብት ተግባራዊ እናደርጋለን የሚል ክልል የሚል ህዝብ ካለ ምርጫ ቦርድ አዎ፣ ይሄ የሚባለውን ችግር ተጋፍታ ጥንቃቄ አድርጋችሁ ምርጫ የማድረግ ፈቃደኝነቱ ካለ በሁሉም አካባቢ ተመሳሳይ ስላልሆነ ይህን ለማድረግ የምታደርጉት ዝግጅት እደግፋለሁ ማለት ነበር የነበረበት። ይህም ባለማለቱ ይህን ራስን በራሴ ማስተዳደር መብታችን ተሽቀልጥሮ ይታላል የሚል ነገር ሊኖር አይችልም። ስለዚህ ከዚህ አንጻር ነው መታየት ያለበት። አንደኛው ምክንያት የተነሳው የኮሮና ቫይረስ ወረርሽኝ ስጋት ነው እና በትግራይ ክልል ውስጥ ይሄ ስጋት የለም። አሁን ምርጫውን ለማካሄድ ስትወስኑ ሲሆን ስጋት አለ ስጋት አለ ብቻ ሳይሆን የትግራይ ክልል ምናልባትም ከፌዴራል መንግስቱ ውሳኔ በፊት ይህንን ለመከላከል የሚያስችሉ እርምጃዎችን ሲወስዱ ቆይቷል። በእኛ እምነት የኮቪድ አስራ ዘጠኝን ስጋት ለመከላከል የምንወስዳቸው እርምጃዎች እዛው ሳሉ ምርጫ ለማካሄድ ያለንን እድል የሚያሰፉ እርምጃዎች ናቸው። ምርጫ እያልን ያለነው በወጉ በጨዋ ደንብ ተሰልፎ ተረጋግቶ ዲሲፕሊን ሆኖ የሚሰጥ ምርጥ ድምፅ ነው። ሙሉ ጥንቃቄ አድርገን ማካሄድ ማንችልበት ምንም ምክንያት የለም። የኮቪድ ጉዳይ ቢሆን ኖሮ ፌዴሬሽን ምክር ቤት የሁሉ የህግ ትንታኔ ከተገባ በኋላ የወሰነ ውሳኔ አሁን ስልጠና ደሉት ጠቅላይ ሚኒስትር ምናልባት እስከ ጌታ መምጫ ድረስ ስልጣን የሚሰጥ ውሳኔ የሚሰጥ ኮቪድ ስጋት መሆኑ አክትሟል ብሎ መንግስት ራሱ ካመነ ከአንድ አመት በኋላ ነው ምርጫ የሚደረገው የሚለው እሳቢልኮ ሁለት አመት ምርጫ ይራዘምና የኮቪድ ስጋት ካለ ሊራዘም ይችላል፣ ካልሆነ በሁለት አመት ውስጥ እናደርጋለን የሚለው ውሳኔ ቢሆን ኖሮ ቢያንስ ሊሚት ነበረው፣ ብለሽ ምናልባት የተሻለ ነገር ሊኖረው ይችላል ብለሽ ተስፋ ሳደርግ ይሆናል እሱም ቢሆን ስህተት ቢሆን። አሁን የምርጫ ቦርድ ውሳኔ ከኮቪድ ጋር የሚያገናኝ ነገር የለውም። በፍ ምንም ዝግጅት ሳያደርግ ድንገት የኮቪድ ጉዳይ ሲነሳ ነው በዚህ ምክንያት ስብሰባ ላደርግ አልችልም። በኮቪድ ምክንያት ነው ምርጫው የተራዘመው ለሚለው ሰረት ሴሪየስ ነሽ ከሰጠሽ ብቻ ነው እንደዚህ አይነቱ ኮንፊዥን ውስጥ ይገባ የሚችለው በእኛ በኩል ክሊር ነው የህዝብ ተወካዮች ምክር ቤት የሚመረጠው በህገ መንግስቱ ላይ የተጠቀሰው የህዝብ ተወካዮች ምክር ቤት የሚመረጠው ለአምስት አመታት ነው ይላል እና የስራ ዘመኑ ከማብቃቱ ከአንድ ወር በፊት ምርጫው መካሄድ አለበት ይላል የስራ ዘመን የሚያበቃው ደግሞ መስከረም ሀያ አምስት ነው እና ከአንድ ወር በፊት ማለት ደግሞ ነሐሴ ሀያ አምስት ነው እና አሁን ደግሞ ሰኔ አስራ አምስት ይመስለኛል ዛሬ ያለ ነው አሁን ምርጫውን እናካሄዳለን ብላችሁ ከሆነ የምትወስኑት እና በህገ መንግስቱ መሰረት ደግሞ ከሆነ የምታካሂዱት ከሁለት ወር ባነሰ ጊዜ ውስጥ ማካሄድ አለባችሁ ማለት ነው። እና በዚህ በሁለት ወር አስራ አምስት ቀን ባነሰ ጊዜ ውስጥ ነጻ የሆነ ተአማኒ የሆነ እንደው ትክክለኛ የሆነ ምርጫ ማካሄድ የምችሉ ይመስሎታል? ይመስለኛል። ምክንያቱም ተአማኒነት ከመጀመሪያው ተአማኒ ና ነጻ ምርጫ ለማድረግ ወሳኙ ነገር ፍላጎት ነው ፍላጎት መኖሩ ነው። ከምንም ነገር በላይ ግን ከምንም ነገር በላይ ግን የምርጫ ውጤትንም የሚወስነው ነው ተጨረበረም አልቀበልም የሚለው ቫሊድ ነው ቫሊድ አይደለም የሚሉ ሳ የሚሰጠው ህዝብ ነው። ስለዚህ የህዝቡ ሙሉ ፈቃደኝነት ካለ እዚህ ውስጥ የሚሳተፉት ፓርቲዎች በዚህ ጉዳይ ላይ ሲንግል ማይንድድ ሆነው የሀሳብም ያመለካከትም የምንም ወቴቨር ልዩነት ኖሮ ግን ደግሞ በአካሄዱ ላይ ሙሉ ስምነት አይደርሰው ለመስራት ከተንቀሳቀሱ ድረስ ይህንን ማለት እንደ ኦሎምፒክ ዝግጅት ሙሉ አለም የሚያስደስት የተዋጣለት ዝግጅት የማድረግ ጉዳይ አይመስለኝም። ግን አሁን በክልላችሁ ለምሳሌ አቶ ጌታቸው ለምሳሌ አሁን አዲስ የምርጫ ኮሚሽን አቋቁማችሁ ተቃዋሚዎች እንደልባቸው በየቦታው ተንቀሳቅሰው ፕሮግራማቸውን አስተዋውቀው ህዝቡን አነጋግራችሁ ነው አደለም ምርጫ የሚደረገው እና በዚህ አካሄድ መሰረት ከሁለት ወር ከአስራ አምስት ቀን ባነሰ ጊዜ ውስጥ ለምሳሌ የተቃዋሚ ፖለቲካ ፓርቲዎች ትግራይ ክልል ውስጥ በትክክል ፓርቲዎቹ ተመዝግበው ህጋዊ እውቅና አግኝተው የምርጫ ቦርድን ዌብሳይት ስመለከት ነበር እና አንድ ሁለት ወይም ሶስት የማይሞሉ የተቃዋሚ የፖለቲካ ፓርቲዎች ናቸው ራሱ ተመዝግበው የሚታዩት እዛ ላይ ና እነዚህም የፖለቲካ ፓርቲዎች ትግራይ ክልል ውስጥ ያሉት እንደ ልብ ተንቀሳቅሰው ፕሮግራማቸውን አስተዋውቀው ህዝቡን አነጋግረው እናንተም ደግሞ የምርጫ ኮሚሽን ማቋቋም ያለባችሁ ይመስለኛል። በዚህ አካሄድ ከሄዳችሁ ና እንዴት ሆኖ ነው በሁለት ወር ከአስራ አምስት ቀን ጊዜ ውስጥ እንደዚህ ነፃ የሆነ ተአማኒ የሆነ ትክክለኛ ምርጫ ማካሄድ የምትችሉት? ምርጫ ለምንድን ነው ረዥም ዘመን ይወስዳል? እንዲህ እምነትን ማሳደረ የተፈለገዋል ይገባኛል። የአሜሪካ መንግስት ምርጫ ሲያደርግ፣ አይ ነው የአበሻ ምሳሌ አመራረጥ ከበድ ይላል አንዳንዴ በአሜሪካ ፉክክር ከፉክክሩ በስተቀር ይሄ ፕራይመሪው ምናምን ብለሽ ካለው ሞቀት አበሳላት አክቹዋል ወደ ቦቲንግ ሲኬድ የጠናት ጊዜ ነው። ዝግጅ ሚፈልገው ባሎክስ ማዘጋጀት ውስጥ ማዘጋጀት ነው ያስፈልገው። ትግራይ በትግራይ በእኛ እምነት በጣም የተደራጀ ክልል ነው። ከላይ እስከታች የመንግስት መዋቅሩ ኦፕሬት የሚያደርግ ነው። ከነብዙ ድክመቱ የአክሰስ ችግርም የለም። አሁን ደግሞ ከምንም ነገር በላይ በምርጫ አስፈላጊነት ላይ ተቃዋሚዎቹም ሆኑ ገዢ ፓርቲ እንዲሁም ምልአተ ህዝቡ የተሟላ መግባባት ላይ የደረሱበት ሁኔታ ነው ያለው። ነጻ ይሆናሉ አይሆኑም የሚለው ቅድም እንዳልኩች ነው። ገዢ ፓርቲውም ተቃዋሚዎችም ህዝቡም ሙሉ ፈቃደኛ ነው ለዚህ ምርጫ ነጻ መሆን። ስለዚህ ህዝቡ ፈቃደኝነት ለዚህ ፈቃደኝነት ሙሉ ህይወት የመስጠት ኮሚትመንት እስካለ ድረስ የማያደርግ የማይቻልበት ምክንያት አይደለም። ሎጂስቲካል ነገሮች ናቸው። አሁን እውነት ለመናገር ወረቀት ለማተምና ኮሚሽን ለማቋቋም የሚያገባባ ተቀባይነት ያላቸው ገለልተኛ የሆኑ ሰዎች ትግራይ አስፈልጎ ማግኘት ያን ያክል ክምር ውስጥ መርፌ እንደመፈልግ የሚከብድ ተደርጎ መታየት የለብን ክብርና ደረጃ። ይህንንም በአጭር ጊዜ ውስጥ ማከናወን ይቻላል። ፈቃደኝነት ነው በሁሉም ፓርቲዎች ዘንድ። አሁን ትግራይ ውስጥ ያለን አድቫንቴጅ የምነግርሽ በገዢው ፓርቲ የሚሆን በተቃዋሚዎች፣ በመላተ ህዝቡ ዘንድ የምርጫው አስፈላጊነት ላይ ሙሉ በሙሉ ሊባል በሚችል ደረጃ ኮንሰንሰስ አለ። ስለዚህ ይህን ኮንሰንሰስ ይሄንን ወደ ተግባር የመመንዘር ጉዳይ እንዴት ነው የምናየው የሚለ ነው የሚሆነው። ይሄ ከባድ ነው ብያለሁ። እሺ እንግዲህ እንዳሉት አሁን ምርጫው ተካሄደ እንበል እንበልና የራሳችሁን ተወካዮች በትግራይ ክልል ደረጃ መረጣችሁ እንበልና ከመረጣችሁ በኋላ እነዚህ ተወካዮቻችሁን ወደ ፌዴራል መንግስት ትልካላችሁ። ይላካሉ። የፌዴራል ምርጫ እኮ አናደርግም፣ የፓርላማ ምርጫ እያደርግናለን፣ የክልል ምክር ቤት ምርጫ እያደርግናል። አሁን እንደ ያለን እንዳለ ነው። በህጋዊ መንገድ ፌዴራል መንግስት የሚባለው እንዲያከትምበት የራሱ ጊዜ አለ፣ ቅርብ ጊዜ ያከትማል ብለን ነው። ስለዚህ በክልል ደረጃ የክልል መንግስት ቆሞ የሚቀጥልበት ሁኔታ ነው እያመቻችን ያለ። ከዛ በኋላ አዲስ አበባ የሚፈጠረው ነገር አብረን የምናየው ነው። እንዴት ከአዲስ አበባ ጋር ያለን ግንኙነት በምን ላይ መሰረታል የሚለው ያኔ የምናየው ነው። የፌዴራል መንግስቱ የእናንተን አሁን የሚካሄደው የክልልም የክልል ምክር ቤት ቢሆን ምርጫ ስላልተቀበለው በዛ ምርጫ ቦርድም ውሳኔ አሳልፈዋል። እንደምናየው የፌዴራል መንግስቱን ካልተቀበለው እንዴት ይሆናል ግንኙነታችሁ? ማለት ወደፊት እናየዋለን በማለት ብቻ ወስናችሁ ትታችሁ ትታችሁ አይደለም ግንኙነት እኔ አሁን ግንኙነቱን ዝግ ላለማድረግ ነው። ለምሳሌ እኛ ክልል መንግስት ነን አልናል በህዝቡ ስለተመረጠ፣ ከዛ ህዝቡ ነው ወሳኙ እዚህ ላይ። ከዛ አዲስ አበባ ያሉት ሰዎች አልተቀበልናቸውም የክልል መንግስት አይደላችሁም አሉ። ስለዚህ የክልል መንግስት ካልሆንን የክልል መንግስት አይደላችሁም እና እናፍረሳችሁ ወደ ማለት ነው የሚሄዱ። ለዛ ነው እናየዋለን የሚል ሃይፖቴቲካል በሆነ ጉዳይ ላይ ጭቅጭቅ ውስጥ ለምንገባለሁ። ስለ መንግስት ነን እኔ እንደኔ እንደኔ መምክሬ ምንድን ነው? መንግስቱ መሆናችንን ተቀብለው ቢቻል አካሄዳችንን ያስተካክላሉ፣ ካልሆነ ደግሞ ወደማይሆኑን ነገር ይገባሉ የሚል እንትኑ ኮንስቴንሱ በጣም ከባድ ነው። ትግራይ ነጻ ሀገር ነኝ አትልም። ነጻ ሀገር ነኝ የማለት ፍላጎትም የለም። በእኛ በእኛ በኩል ነጻ ሀገር ማቋቋም የሚፈልግ አለ ድርጅት ባይታም ስትሮክ ኦፍ ላክ ካሸነፈ ነጻ ሀገር ነኝም ሊል ይችላል። ግንኙነቱ በዛ ደረጃ ሊቀየር ይችላል ማለት። በእኛ በኩል የክልል ህጋዊ መንግስት እኛ ነን። ግን የፌዴራል መንግስት የሚባለው ስም ልንሰጠው እንችላለን። ያራሲሉ አስተዳደር የአዲስ አበባ አስተዳደር ስ ሊባል ይችላል። ግን የፌዴሬሽን ህዝብ ተወካዮች ምክር፣ አቶ ጌታቸው፣ የህዝብ ተወካዮች ምክር ቤትም የፌዴሬሽን ምክር ቤትም ውሳኔ ወስኖለታል እኮ ለፌዴራሉ መንግስት። ስልጣኑ ያለው የህዝብ ተወካዮች ምክር ቤትም የፌዴሬሽን ምክር ቤትም ውሳኔ አሳልፏል። ስለዚህ በዛ ውሳኔ መሰረት የፌዴራል መንግስት ነው የምንለው። በእኛ እምነት እሱ ስህተት ነው። አባሎቻችን የተወካዮች ቤት አባሎቻችን ስልጣናቸው አዲስ ሰዎች እስከሌለ ድረስ እዛ የሚቀጥልበት ነው። የእኛም እምነት እሱ ነው። ይሄ ምርጫ ተካሂዶ ለምሳሌ አይ ከአዲስ አበባ ካለው መንግስት ፌዴራል መንግስት ነው ብሎ የሚያምን ድንገት ካሸነፈ ከህወሀት በህወሀት ዘንድ ያለው እምነት ግን መስከረም ሀያ አምስት ላይ ትግራይን ወክለው አዲስ አበባ በፓርላማ አባልነት የቀጥሉት የሚቀጥሉት ሰዎች ውክልና ያከትማል ነው ያ ማለት። ግንኙነት ይቆማል ማለት አይደለም። ኢቭን በፈረሰ ሀገር ውስጥም እኮ አንድ ክፍለ ሀገር አስተዳዳሪ ሌላ ክፍለ ሀገር አስተዳዳሪ ጋር በቤሲክ የሀውስኪፒንግ ዲቴልስ ላይ ሊነጋገሩ ሊደራደሩ ይችላሉ። እሱ ዝርዝር ስለሆነ ወደዛ አንግባ ማለት ነው። አሁን እያልኩሽ ያለሁት የትግራይ ነው የኔ ሄዴክ የኔ ራስ ምታት። አሁን በትግራይ ደረጃ አደራ የተቀበልኩት የትግራይ መንግስት ነው እና የትግራይ መንግስት እንዴት አስቀጥሏል ሆነ አድማጮች። ከህዋት ስራ አስፈጻሚ አባል አቶ ጌታቸው ረዳ ጋር የተደረገው ቃለ ምልልስ አልተቋጨም። በሌላ በኩል የኢትዮጵያ ፌዴራሊስት ኃይሎች ጥምረት ህወሀትን ከጥምረቱ አባልነት መሰረዙን አስታውቋል። ይህንንና የአቶ ጌታቸውን ቀሪ ከአለ ምልልስ ያካተተ በተጨማሪም ደግሞ የገለልተኛ ሰዎች አስተያየትን የያዘ ዘገባ በነገው ምሽት ይዘን እንመለሳለን። ይሆንን ለዘገባው አመሰግናለሁ አድማጮች። ተከታዩም ከተከታዩ ዘገባ ወደ አዲስ አበባ ይወስደናል። በቀን ሁለት ሚሊዮን ዳቦ ማምረት የሚችል ፋብሪካ ዛሬ አዲስ አበባ ላይ ተመርቋል። ፋብሪካው ዳቦ የሚያመርት ብቻ ሳይሆን በምግብ ዋስትና ራሳችንን የምንችልበትን መንገድ የሚያመላክት ነው ሲሉ በምረቃ ስነ ስርዓቱ ላይ የተገኙት የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ተናግረዋል። በአዲስ አበባ ከተማ የተገነባው ሸገር የዳቦ ፋብሪካ ምርቶች እስካሁን ካለው ዝቅተኛ የአንድ ዳቦ መሸጫ ዋጋ ከግማሽ በታች በሆነ ሆነ ዋጋ አዲስ አበባና በአካባቢው ላሉ ከተሞች የሚያቀርብ መሆኑን በምረቃው ስነ ስርዓት ላይ ተጠቅሟል። ዳቦ የአዲስ አበባና የሌሎች የሀገሪቱ አካባቢዎች የዕለት ተዕለት ህይወት አካል የአመጋገብ ስርዓቱ አንድ ክፍል ሆኖ ዘልቋል። በቂ በሆነ መጠን አለመመረቱና የዋጋ ጉዳይ ግን በተለይ ዝቅተኛና መካከለኛ ገቢ ባላቸው ዜጎች ዘንድ ቅሬታ መፍጠሩ ግልጽ ነበር። ሁለት ሚሊዮን ዳቦ በቀን የሚያመርተውና ዛሬ የተመረቀው ሸገር የዳቦ ፋብሪካ ይህንን ክፍተት እንደምደፍን ታምኗል። በምረቃው ስነ ስርዓት ላይ የተናገሩት ጠቅላይ ሚኒስትር አብይ አህመድ የፋብሪካው መገንባት ዳቦ ከማምረትም የሰፋ ትርጉም እንዳለው አብራርቷል። ይህ ፋብሪካ የዳቦ ፋብሪካ ብቻ አይደለም። ይህ ፋብሪካ በምግብ ራሳችን የመቻል ፍላጎታችንን ከደህንነት ለመገላገልና ወደ ብልጽግና ለመሸጋገር ያለንን ጥማት ይሳካ ይሆን ወይ የሚል ጥርጣሬ ላለን ላላቸው ሁሉ የሚቻል የሚሳካ መንገድ መሆኑን አመላካችን። አብዛኛውን ለምግብ ፍጆታ የሚውሉ ፍላጎቶች ከውጭ እያስገባን አሁን ባለው የሕዝብ ቁጥር ከችግር መውጣት ስለማይቻል አንዳንዱን ከውጭ የምናስገባቸውን ነገሮች በተለይ ከምግብ ጋር የሚያያዙትን በቀጥታ ሀገር ውስጥ ለማምረት እና በምግብ እራሳችን የመቻል ፍላጎታችን እንዲሳካ በአንድ በኩል በረሃማ አካባቢዎች ሎላንድ በሚባሉ አዋሽ ተፋሰስ፣ በኦሞ ተፋሰስ እና በሌሎች ተፋሰሶች፣ በአፋር፣ በኦሮሚያ፣ በደቡብ ኦሞ አካባቢና እንዲሁም በሶማሌ ክልል ሰፋፊ የስንዴ እርሻዎች በዚህ ዓመት ተጀምረዋል። በዚህ ዓመት ሀያ ሺ ሄክታር ማልማትና ከእያንዳንዱ ሄክታር የተሻለ ምርት መሰብሰብ የሚያስችል ልምድ ቀስመናል። የኢትዮጵያ መንግስት ፍላጎት በሚቀጥሉት ቢበዛ ሁለት ዓመታት ስንዴን ከውጭ ማስገባት ማቆም ነው። ከመንግስት የቀረበውን ጥሪ በመቀበል የፋብሪካውን ግንባታ ያካሄደው ሚድሮክ ኢትዮጵያ ነው። በኢትዮጵያ በአስር ወራት ፋብሪካ ገንብቶ ማጠናቀቅ በተለይ ለሚድሮክ የሚታሰብ አልነበረም ያሉት ጠቅላይ ሚኒስትር አብይ ኩባንያው ከነበረበት ድክመት ተላቆ በዚህ ፍጥነት ማጠናቀቅ መቻሉ ለሌሎችም ትምህርት የሚሆን ነው ብለዋል። ጠቅላይ ሚኒስትር አቢይ አክለው መንግስት በቀጣይ ሁለት ዓመታት ስንዴን ከውጭ ማስገባት የማቆም ፍላጎት እንዳለው በመግለጽ ለዚህም የሙከራ ምርቶች መጀመራቸውን አስታውቋል። መሰል የዳቦ ማምረቻዎችን ከአዲስ አበባ ውጪ በክልል ከተሞች ለማቋቋም እየተሰራ መሆኑንም ጠቁሟል። መለስተኛ የዳቦ መጋገሪያ ማሽኖች እንደሚያስገቡ ይጠበቃል። ለዚህም የካቶሊክ ቤተክርስቲያንን በእጅጉ ለማመስገን እፈልጋለሁ። ከዚህ በተጨማሪ የዱባዩ አልጋ ወራሽ በገቡልን ቃል መሰረት ተጨማሪ ትንሽ ከፍ ያለ አቅም ያለው ፋብሪካ በአዲስ አበባ ይቋቋማል። እነዚህ ሁሉ ፋብሪካዎች የሚያስፈልጉበት ዋናው ምክንያት ትምህርት መማር እየፈለጉ መማር ያልቻሉ ህፃናት በዳቦ ምክንያት ትምህርት እንዳያቋርጡ፣ ቤት የሌላቸው ወላጅ የሌላቸው ልጆች ውጭ በውርጭ በፀሐይ መኖራቸው ሳያንስ በቀን ዳቦ በረከሰ ዋጋ አግኝተው መብላት እንዳይቸገሩ እንደ መንግስት ከህዝባችን ጋር ሆነን የነዚህን ሰዎች ችግር መፍታት ኃላፊነታችን በመሆኑም ጭምር ነውና ይህንን ፋብሪካ የብዙ ህልሞቻችን በር ከፋች ፈር ቀዳጅ መንገድ የሚያስጀምር ተስፋ የማንቆርጥ ነገር ግን ሪቫን መቁረጥ የምንችል መሆናችንን በድጋሚ ያረጋገጥንበት ትልቅ ምላሽ የአዲስ አበባ ምክትል ከንቲባ ኢንጂነር ታከለ ኡማም የሸገር ዳቦ ማምረቻ ተገንብቶ እውን እንዲሆን ለተሳተፉ አካላት ምስጋና ቀርበዋል። የሸገር ዳቦ ፋብሪካ መገንባት የከተማዋን ነዋሪዎች የኑሮ ጫና ይቀንሳል ያሉት ኢንጂነር ታከለ የነዋሪዎችን ጥያቄዎች የሚመልሱ ስራዎችን በማቀድ ወደ ተግባር ገብተናል ስሉ ተናግረዋል። ለሚቀጥሉት ዓመታት መንግስት ከተማ አስተዳደሩ የያዛቸውን እቅዶች ከዚህ በላይ አንድ ላይ የምንቆም ከሆነ እውነቱን እንነጋገር ከተባለ አዲስ አበባ እንደተባለው ከእንጦጦ የተጀመረው የሸገርን ፕሮጀክት ማዕከል ያደረገው የወጣቶችን የእናቶችን ጥያቄ የሚመልስ አዲስ አበባን የመገንባት ራዕያችን በብልጽግና ጎዳና እውን እንደሚሆን አልጠራጠረ። አዲሱ የሜድሮክ ኢትዮጵያ ዋና ስራ አስፈጻሚ አቶ አብነት ገብረ መስቀል በበኩላቸው ኩባንያው ለአዲስ አበባና አካባቢ ነዋሪዎች በከፍተኛ ጥራትና በተመጣጣኝ ዋጋ ዳቦ አምርቶ ማቅረብ እንዲቻል የሸገር ዳቦ ፋብሪካን ገንብቶ ለፍሬ ማብቃቱን ተናግረዋል። የዳቦ መጋገሪያ ፋብሪካ በሰዓት ሰማንያ ሺ ዳቦ የሚያመርት በመሆኑና በቀን በሶስት ፈረቃ እስከ ሁለት ሚሊዮን ዳቦ ማምረት እንደሚችልም ገልጿል። የዳቦ ምርቱ ለተጠቃሚዎች የሚቀርበውም ከተለመደ ዋጋ በግማሽ ባነሰ ሂሳብ መሆኑንም አመልክተዋል። የሸገር ዳቦ ፋብሪካ ግንባታ በ900 ሚሊዮን ብር ወጪ መከናወኑን ያስታወቁት አቶ አብነት አጠቃላይ ወጪውም በሜድሮክ እህት ኩባንያዎች የተሸፈነ መሆኑን አስታውቋል። ፋብሪካው ከምርት እስከ ማከፋፈል ሂደት ቁጥራቸው 3400 ለሚደርሱ ዜጎች የስራ እድል እንደምፈጥር ተገልጿል። ለአሜሪካ ድምፅ ጸሐይ ዳምጦ ነኝ ከአዲስ አበባ። ታዩ ደግሞ ወደ ሊባኖስ ያሻግረናል። ከቅርብ ወራት ወዲህ ሊባኖስ በልዩ ልዩ በብርቱ ቀውሶች ውስጥ ትገኛለች። በቀውሶች በመታመስ ላይ ትገኛለች። ህዝባዊ አመጾች፣ የምጣኔ ሀብት ቀውስ ና እንዲሁም ደግሞ በኮሮና ሳቢያ የተጣለው የእንቅስቃሴ ገደብ አገሪቱን አስጊ ሁኔታ ውስጥ ከቷታል ነው የተባለው። በዚህም ሳቢያ ከተለያዩ የዓለም ክፍሎች የመጡ በመቶና በሺዎች የሚቆጠሩ በሺዎች የሚቆጠሩ በዝቅተኛ ገቢ የሚተዳደሩ ስደተኞች ችግር ላይ ወድቀዋል። በሊባኖስ ጎዳና ላይ የሚወድቁት ስደተኞች ቁጥርም በየዕለቱ እየጨመረ መምጣቱ ነው የተነገረው። ጃኮብ ራስልስ ከቤሩት የላከውን ዘገባ ስመኝሽ የቆየ እንዲህ ያጠናቅረዋለች። በሊባኖስ ከቤሩት ከተማ ወጣ ብሎ የሚገኝ የተጨናነቀ አውራ ጎዳና ላይ ከሚገኘው የኢትዮጵያ ቆንጽላ ጽህፈት ቤት ፊት ለፊት አንድ ታክሲ በጣም የተናደደችና ግራ የገባት ኢትዮጵያዊ ሴትን አወረዳት። ኢትዮጵያዊዋ ሴት በቆንስላ ጽህፈት ቤቱ ዙሪያ ተጠልለው የሚገኙ ሌሎች ኢትዮጵያውያንን ተቀላቀለች። እስከ ቅርብ ጊዜ ድረስ እነዚህ ኢትዮጵያውያን ሊባኖስ ውስጥ በቤት ሰራተኝነት ተቀጥረው ከሚሰሩ ሶስት መቶ ሺህ ሰራተኞች መሀል ነበሩ። አሁን ግን ሊባኖስን በከፍተኛ ሁኔታ እያሽ መደመዳት ባለው የኢኮኖሚ ቀውስ ምክንያት ቀጣሪዎች ወጫቸውን ለመቀነስ ሲሉ ያለምንም ማስጠንቀቂያና ዝግጅት ሰራተኞቻቸውን በማባረራቸው ሴቶቹ በየቆንስላቸው በር ላይ እንዲወድቁ ሆነዋል። ስሟን መግለጽ የማትፈልገው ኢትዮጵያዊ አሰሪዎቿ ባለፉት ሁለት ወራት የሰራችበትን ክፍያ ሳይሰጧት እንዳስወጧት ትናገራለች። ቢያንስ አየር መንገዱ ስራ እስኪጀምር እነሱ ጋር እንድቆይ ጠይቄያቸው ነበር፣ ግን አልፈቀዱልኝም። ከዛ እንደውም ወደ አስቀጠረኝ ሰው እየወሰዱኝ ሰውየው ደግሞ ወደ ተለያየ ቤት እያዟዟረ እጄ ማንሳት እስኪ ያቀተኝ አሰራኝ። በዛ ሰሞን ደግሞ ምን እንደሆነ ያላወቅኩትም የሚሰማኝ ነበር። ራሴን፣ አፍንጫዬን ሁሉ ያመኝ ነበር። ራሴን እንኳን በቅጡ አላስታውስም። በኋላ ፓስፖርቴንና ያለኝን አንዳንድ ነገሮች ሰጠኝና እዚህ ኤምባሲ ፊት ለፊት ጥሎኝ ሄደ። ለስደተኞቹ መብት የሚሟገት እኛ ለእኛ የተሰኘ ድርጅት ተወካይ የሆነችው መቅደስ ይልማ የሊባኖስ ቀጣሪዎች ሰራተኞቻቸውን በዚህ ሁኔታ እያስወጡ መንገድ ላይ መጣላቸው ለገንዘብ ሲባል የተደረገና ተቀባይነት የሌለው ነው ትላለች። ምንም አይነት ኃላፊነት አይሰማቸውም። ኮሮና ቫይረስን ሰበብ እያደረጉ ሴቶቹን እዚያ አምጥተው ይጥሏቸዋል። ግን የሚገባቸውን መክፈል ስለማይችሉ ነው። ሕሊና የላቸውም። ሕሊና ቢኖራቸው እዚህ እያመጡ አይጥሏቸውም። ቢያንስ ነገሮች እስኪስተካከሉ ድረስ እቤት እንዲቆዩ ማድረግ ይችሉ ነበር። በሊባኖስ በፍጥነት እየተዛመተ ያለው የፖለቲካ የፖለቲካና የኢኮኖሚ ቀውስ ችግሩ ገና እየተስፋፋ እንደሆነና በቅርቡ ማብቂያ እንደሌለው የሚያሳይ ነው። የፀረ ዘረኝነት እንቅስቃሴ አቀንቃኝ የሆኑት ፋራ ሳልካ ችግሩ በኢትዮጵያኖች ላይ ብቻ ሳይሆን በሁሉም የውጭ ዜጎች ላይ የተከሰተ እንደሆነ ያስረዳሉ። በኢትዮጵያ ቆንጽላ ጽህፈት ቤት የሚታየው ችግር የኢትዮጵያኖች ብቻ አይደለም። በእርግጥ ኢትዮጵያኖች ወደ ሊባኖስ በሰራተኝነት ተቀጥረው ከሚመጡ የውጭ ዜጎች ከፍተኛውን ቁጥር ይዛሉ። ግን ችግሩ የተከሰተው በሁሉም የውጭ ሀገር ዜጎችና በሁሉም ቆንጽላ ጽህፈት ቤቶች ላይ ነው። በጉዳዩ ላይ አስተያየታቸውን እንዲሰጡን ቤሩት የሚገኘውን የኢትዮጵያ ቆንጽላ ጽህፈት ቤት በተደጋጋሚ ብንጠይቅም መልስ አላገኘንም። ይህ ፕሮግራም እስከተጠናቀረበት ጊዜ ድረስ ግን ኢትዮጵያኖቹ ሴቶች በቆንጽላው ጽህፈት ቤት ዙሪያ ፈሰው በማያውቁትና ችግሮች እየተባባሱ ባሉበት ሀገር ላይ እድላቸውን ይጠብቃሉ። ስምኝሽ ለዘገባው አመሰግናለሁ። አድማጮች፣ ተከታዩ ዓለም አቀፍ የትንታኔ ርዕስ ደግሞ ወዲህ ወደ ዩናይት ስቴትስ ይመልሰናል። ለአሜሪካ ፕሬዚዳንትነት የዲሞክራቲክ ፓርቲው እጩ ተወዳዳሪ የሆኑት ጆ ባይደን ተራማጅ የሚሰኙ ፖሊሲዎችን አንግበው እንዲነሱ ግፊቱ እያየለባቸው ነው። የኮሮና ቫይረስ ወረርሽኝ እጅግ የበዛው የስራ አጥ ቁጥርና በየቦታው የተቀጣጠለው የጸረ ዘር መድሎ ተቃውሞ ዋይት ሀውስን ለመቆጣጠር በሚደረገው የአሜሪካው ፕሬዝዳንታዊ ምርጫ ዙሪያ መነጋገሪያ አጀንዳ እየሆነ መጥቷል። የአሜሪካ ድምፁ ብራያን ፓደን እንደዘገበው ግራ ዘመም ዲሞክራቲክ አክቲቪስቶች ለዘብተኛ አቋም ይዘዋል በሚሏቸው የዲሞክራቲክ ፓርቲ እጩ ተወዳዳሪ ጆ ባይደን ላይ ያላቸው ትዕግስት እያለቀ ይመስላል። ለጥቅምቱ ፕሬዝዳንታዊ ምርጫ ከአነስተኛ አነስተኛ ቁጥር ካለው አነስተኛ ቁጥር ካላቸው ማህበረሰብ አባላትና ተራማጅ ወገኖች በነቂስ ወጥተው ድምፅ እንዲሰጡ አይነተኛ ለውጥ የሚያመጡና አሸጋጋሪ የተሰኙ አጀንዳዎችን እየጠየቁ መሆናቸውም ተዘግበዋል። ደረጀ ደስታ እንደሚከተለው ያቀርበዋል። የቀድሞ የአሜሪካ ምክትል ፕሬዝደንትና የአሁኑ ዴሞክራቲክ ፓርቲ ፕሬዝደንት እጩ ተወዳዳሪ የሆኑት ጆ ባይደን ሴነተር በነበሩ ጊዜ የአነስተኛው ማህበረሰብ አባል የሆኑትን ኢላማ ያደረገው የ1994ቱ የወንጀል ሕግ ሲረቀቅ ደግፈው ነበር ተብለዋል። በፕሬዝደንት ኦባማ ስር ላገለገሉት ባይደን ጥቁር አፍሪካን አሜሪካውያን ለሳቸው ለምን ድምፅ መስጠት እንዳለባቸው ጥያቄዎችና ጥርጣሬዎች እየተነሱ ነው። ባይደን እንዲህ ይላሉ። It's a legitimate concern. They should be skeptical. All I can say is, show me. Let watch me. I'm listening. ጥርጣሪያቸው ተገቢ ነው። መጠራጠርም አለባቸው። እኔ የምለው አንድ ነገር ቢኖር እናንተ አሳዩኝ፣ ተመልከቱኝ፣ ስሙኝ፣ እኔ እሰማለሁ። የማደርገውን ብቻ ተመልከቱ ነው የምላቸው። በምሰራውና በምናገረው ነገር ብቻ ዳኙኝ ነው የምለው የረዥም ጊዜ ልምድና አመራር እንዲሁም ከሪፐብሊካን ጋር አብሮ የመስራት ችሎታቸው ሁሉ ተጨምሮበት የኮሮና ቫይረስ ወረርሽኝ የአደባባዩን የምረጡኝ ዘመቻ እንቅስቃሴ እንዲገታ ባደረገበት በዚህ ጊዜ ውስጥ እንኳ ጆ ባይደን በዲሞክራቲክ ፓርቲ ወካይ ፕሬዚደንትነት መታጨቱን አሸንፈዋል። ባይደን የጥቁር አፍሪካ አሜሪካውያንና በዕድሜ የገፉትን አሜሪካውያንን ጠንካራ ድምፅ አግኝተዋል። ለብዙ ወጣቶች ግን ምርጫቸው ለብዙሀን የጤና ሽፋን፣ ለነፃ የኮሌጅ ትምህርት እና ለሰራተኛው መደብ የተሻለ ጥቅማጥቅም ሲታገሉ ለነበሩት ለተራማጁ ሴኔተር በርኒ ሳን ደርስ ነበር። በመጪው ፕሬዚደንታዊ ምርጫ ፕሬዚደንት ትራምፕን ማሸነፍ የሚፈልጉት ባይደን የእነዚህን ወጣትና አረጋውያን ሁለት ቁልፍ የህብረተሰብ ክፍሎችን ጠንካራ ድጋፍ ማግኘት ይኖርባቸዋል። የባይደን የዲሞክራቲክና ሪፐብሊካን ሁለት ወገን አቀፍ የሆነ ለዘብተኛ አካሄድ በተለይም በፍትህ አክቲቪስቶችና ተራማጆች ዘንድ ጥያቄ አስነስቷል። የባይደን አቋም ብዙ ጊዜ ለሪፐብሊካን ጥያቄዎችና ፍላጎት የተረታ ነው ባይ ናቸው። አብረው የሚሰሩት ፓርቲዎች የፖሊሲ ማዕከል የፖለቲካ ተንታኝ የሆኑት ጆን ፎርቲየር እንዲህ ይላሉ። Forty years or so, some of which are not uh, very progressive today, not very popular progressive. Biden udar baamethi zilleg eraj jimgziyagil guluthal lachu. <laughs> Bezegziust barkat taq amuchinu sdual. Andandu chu zari betra majuogeni midde gfuaydulum. ጆ ባይደን አፍሪካ አሜሪካዊት የሆኑት ጥቁር ሴት በምክትል ፕሬዝደንትነት አጋራቸው አድርገው እንዲመርጡ ግፊቱ አይሎባቸዋል። ያም ቢሆን ግን ብቻውን በቂ ላይሆን ይችላል። የተራማጆቹን ድጋፍ ለማግኘት የወንጀል ሕጉን ማሻሻል፣ የፖሊስን ኃይል እና በጀት በመገደብ በጀቱን ወደ ተጠቂው ማህበረሰብ ስለማሸጋሸጉ ሁሉ የሚነሳውን ጥያቄ መመለስ ይኖርባቸዋል። ባይደን የብዙሀን ጤና አጠባበቅ እንክብካቤን ለሁሉም የማዳረስን መንገድ ጨምሮ በሳንደርስና በሌሎች የተነሱ ስርነቀል ፖሊሲዎችና የኢኮኖሚ ፍትሐዊነት እንዲኖር ተራማጆቹ ይጠይቃሉ። የፖለቲካ ተንታኝ የሆኑት አኩናኩክ እንዲህ ብለዋል። መቼም እኮ ምንም አለማድረግ ምርጫ አይደለም። ለችግሮች ቅንጥብጣቢ መፍትሄዎችን እየሰጡ መሄድም የማይሆን ነው። እነዚህን ችግሮች ለማስወገድ ስር ነቀል ፖሊሲ ለውጥ ያስፈልጋል። ምንም እንኳ ተራማጆቹ በባይደን አቋም ደስተኞች ባይሆኑም ትረምፕን ለመቃወም አብረው መቆማቸው ማይቀር ነው። የፖለቲካ ተንታኙ ጆን ፎርቲየር እንዲህ ይላሉ። እኔ እንደሚመስለኝ በመጨረሻው ቀን ባይደን የተራማጆቹን ድጋፍ ማግኘታቸው አይቀርም። ለዚህ ደግሞ የሚካሄድበት ሌላ አማራጭ አለመኖሩ አንደኛው ምክንያት ሊሆን ይችላል። በቅርቡ የተካሄደው ብሔራዊ አስተያየት መሰብሰቢያ ውጤት እንደሚያሳየው ባይደን ትራምፕን በ13 ነጥብ የሚመሩ ሲሆን አስተያየታቸውን ከተጠየቁት ውስጥ ትራምፕን እንደግፋለን ያሉት 35 ከመቶ ብቻ መሆናቸው ታውቋል። ይሁን እንጂ ግን የፖለቲካ ተንታኞቹ እንደሚሉት በዲሞክራቶች መካከል ያለው የውስጥ ክፍፍልና ከኮሮና ቫይረስ በኋላ ሊያንሰራራ ይችላል የተባለው ኢኮኖሚ ለፕሬዚደንት ትራምፕ መልካም አጋጣሚ በመፍጠር የምርጫ ውድድሩን ወደ እሳቸው እንዲያዘነብል ሊያደርገው እንደሚችል ገምተዋል። ለአሜሪካ ድምጽ ሬዲዮ ደረጀ ደስታ አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ በ22 በ25 እና በ31 ሜትር ባንዶች የሚተላለፈውን ስርጭት ነው። አሁን ወደ ሁለተኛው አጋማሽ ስርጭት ቀዳሚ ርዕስ እናልፋለን። ዩናይትድ ኢትዮጵያንስ ፎር ፒስ ኤንድ ሪኮንሲሌሽን የተባበረች ኢትዮጵያ ለሰላምና ለእርቅ የተሰኘ ድርጅት ከሚመጣው ሳምንት ሐሙስ አንስቶ የታላቁን የህዳሴ ግድብ በተመለከተ ዓለም አቀፍ ዘመቻ እንደሚጀምር አስታወቀ። ዘመቻው በግብጽ በኩል እየተነዛ ያለውን የተዛባ መረጃ ለማቀናት መሆኑንም የድርጅቱ ዋና ጸሐፊ አስታውቀዋል። መለስካቸው አመሀ ዝርዝሩን ይዟል በዩናይትድ ኪንግደም ለንደን ከተማ የተመሰረተው ዩናይትድ ኢትዮጵያንስ ፎር ፒስ ኤንድ ሪኮንሲሌሽን የተሰኘ ድርጅት በጠራው ቨርቹዋል ወይም የበይነ መረብ ጋዜጣዊ መግለጫ በውጭ የሚኖሩ ኢትዮጵያውያን በታላቁ የኢትዮጵያ ህዳሴ ግድብ ስራ አገራቸው ያጋጠማትን ተግዳሮት በአሸናፊነት እንድትወጣ የሚያስተባብር ዘመቻ ከመጪው ሰኔ 25 ወይም ጁላይ ሁለት ጀምሮ ለአራት ተከታታይ ቀናት እንደሚያካሂድ አስታወቀ ከአንድ ወር በፊት ጀምሮ የተለያዩ ዝግጅቶችን ሲያደርጉ እንደቆዩ የሚናገሩት የድርጅቱ መሪዎች በዚህ ዘመቻ አማካይነት ለማከናወን ከሚፈለጉት ተግባራት አንዱ ዓለም አቀፍ ማህበረሰብ ስለ ታላቁ ህዳሴ ግድብ ያለውን አመለካከት ማስተካከል ነው። የግብፅ መሪዎችና ደቃኑ ስለ ናይል ወንዝም ሆነ በተለይ ደግሞ ታላቁ የኢትዮጵያ ህዳሴ ግድብ መገንባት ከጀመረ ወዲህ ለመላው ዓለም ሲያስተላልፉት የቆዩት መልእክትና መረጃ የተዛባ በመሆኑ ትክክለኛውንና በደረቅ ሀቅ ላይ የተመሰረተ መረጃ ለዓለም አቀፉ ማህበረሰብ ማቅረቡ የኢትዮጵያውያን ሁሉ ግዴታ ነው ይላሉ መሪዎቹ። በዚህ ረገድ ዘመቻው ምን ሊመስል እንደሚችልም የድርጅቱ ጸሐፊ ዶክተር አለማየሁ አስፋው ለቪኦኤ አስረድተዋል። በአንድነት በተመሳሳይ ጊዜ ለአራት ቀናት የሚቆይ በኦንላይን የምናሰራጨው፣ በዩቲዩብ ፌስቡክ፣ ትዊተር የምናሰራጨው እውነታን አባይ ለኢትዮጵያ ምን ማለት እንደሆነ የአባይን ገድቦ የመጠቀም ጉዳይ ለኢትዮጵያውያን ለመቶ አስራ አራት ሚሊዮን ህዝብ ከረሃብ ከችግር፣ ከኋላ ቀርነት ሊያላቅቅ የሚችል አንድ ደረጃ መሆኑ በጨለማ ላሉ ስልሳ ሚሊዮን ህዝብ መብራት የሚሆን መሆኑ በስደት በአረብ ሀገር ለሚሰቃዩ እህቶቻችን፣ ወንድሞቻችን እና በባህር በሰሃራ በረሃ አቋርጠው ወደ አውሮፓ ለሚሰደዱ ሰዎች የስራ እድል ሊፈጥር የሚችል መሆኑ ለእህቶቻችን፣ ለእናቶቻችን በሚደርስባቸው የኃይል እጦት በእንጨት ለቀማ ማገዶ መቁረጥ ከሚደርስባቸው የኑሮ ጫና ሊታደጋቸው የሚችል መሆኑን በኢትዮጵያ የአባይ ግድብና ሃይድሮ ኤሌክትሪክ ማመንጨት እና መጠቀም ውሃውንም መገልገል የህልውና ጉዳይ እንጂ በቅንጦት የምናሰራው የመዋኛ ከኛ ግዳ ወይም ግብፅን ለማስጠማት ወይም ወንድሞቻችንን ለመጉዳት ብለን የምናደርገው ያለመሆኑን ለዓለም ሕዝብ በተለያየ ቋንቋ በአረብኛ፣ በእንግሊዝኛ፣ በፈረንሳይኛ፣ በጀርመንኛ፣ በራሽኛ፣ በቻይንኛ፣ በተለያዩ ቋንቋዎች ይሄንን ኢንፎርሜሽን ወይንም ፋክት ለዓለም ህዝብ ለማስተዋወቅ በዘመቻ መልክ እያንዳንዱ ኢትዮጵያዊ ድጋፍ በመጠየቅ ይሄንን በከፍተኛ ሁኔታ ማስጫጨቅ እንፈልጋለን። ዶክተር አለማየሁ የዚህ ዘመቻ ሌላ መልክ ሲያብራሩ የዘመቻው ሌላ ዓላማዎች በተለያዩ ሀገራት ከፍተኛ ሰሚነት ያላቸው የህዝብ ወኪሎች ወይም ፖሊሲ አውጪዎች ናቸው። ኢትዮጵያውያን በሚኖሩባቸው ሀገሮች ሁሉ እነዚህን ሊቃን ስለ ጉዳዩ ማስረዳት መጎትጎትን ወይም ማሳሰብን በንቃት ስራዬ ብለው እንዲይዙት ያስገነዝባሉ። በኢትዮጵያውያኖች ባለንበት ዓለም ሁሉ በአውስትራሊያ፣ በካናዳ፣ በአውሮፓ በአሜሪካ ያለን ሁላችንም ኢትዮጵያውያኖች እውነተኛውን እውነቱን፣ ፋክቱን፣ ይህን እኛ የምናሰራጨውን እውነት በማስረዳት በየአካባቢያቸው ላሉ የፖለቲካ ተወካዮች ይህን በማስረዳት ይህ ጉዳይ እንደ አንድ አጀንዳ ሆኖ የሀገሩ እንደ አንድ ኢሹ ተነስቶ ዲስከስ እንዲደረግና የኢትዮጵያ ብሔራዊ ጥቅም እንዲጠበቅ የሚገባ ነው ሁላ የአምባሳደር ስራ እንድንሰራ በዓለም ላይ ላሉ ኢትዮጵያውያኖች ሁሉ ጥሪ እናቀርባለን። በጋዜጣዊ ጉባኤ ላይ የተለያዩ የድርጅቱ መሪዎች ደጋግመው እንደገለጹት በተለይ አባይን በተመለከተ ኢትዮጵያያን ምላሽ መስጠት እንጂ ንቅ ወይም ኦሪጂናል ሀሳብን አንስቶ አስቀድሞ በመስራት በኩል ትልቅ ጉድለት አለ። ይህንን ለመቅረፍ ዘመቻው ብዙ ለማከናወን እንዳቀደ ዶክተር አለማየሁ ይናገራሉ። አክለውም በመላው ዓለም ተበጥኖ የሚገኙ ኢትዮጵያውያን ለግድቡ በፍጥረት መጠናቀቅ የተቻላቸውን ሁሉ እንደሚያደርጉ ለመርዳት ድርጅቱ ብልሃቶችን እያጤነ እንደሆነ ጠቁመዋል። በምንም አይነት መልኩ ቢሆን ግድቡ አፋጣኝ መጠናቀቅ ስላለበት ምንም እንኳን በዚህ ባለንበት በአሁኑ ወቅት በኮቪድ ምክንያት የተለያየ ችግር የደረሰብን እና ብዙ ኢኮኖሚ ውድቀት እየደረሰብን ያለ ቢሆንም ስላለን ሳይሆን ተሸግረን ቢሆን የአባይ ግድብ ለፍጻሜ እንዲበቃ በተቻለን መጠን ብዙ በማያስቸግር መልኩ የምንችለውን ሁሉ አንዴ ሳይሆን በቀጣይ ግድቡ እስከሚጠናቀቅበት ጊዜ ድረስ ድጋፋችንን በአፋጣኝ በማድረግ ይህንን ህልማችንን እውን የማድረግ አላማ ይዘን እየተንቀሳቀስን ነው። ይህን የድርጅቱን ስራና እቅድ ከኢትዮጵያ መንግስት ጥረትና አካሄድ ጋራ ምን ያህል ኩርቤት እንዳለው ቪኦኤ ለዶክተር አለማየሁ አስፋው ጥያቄ አንስቶላቸው ነበረም። ከሶስት ሳምንት በፊት በለንደን በሚገኘው የኢትዮጵያ ኤምባሲ በኩል ለውጭ ጉዳይ ሚኒስትር የትብብር ደብዳቤ ኦፊሻሊ በመጽሀፍ በተለያዩ ሀገር ላሉ የኢትዮጵያ ቆንስላር መስሪያ ቤቶች ደብዳቤ በመጽሐፍ እና በየ ሀገሩ ያሉ ኮሚኒቲዎችን ሞብላይዝ በማድረግ ለዚህ ሀሳባችን መጥተው ተወያይተው የነሱንም ሀሳብ ወስደን ይሄንን ከውጤት ለማብቃት ከፍተኛ ጥረት እያደረግን ነው። መንግስትም የኢትዮጵያ መንግስት የውጭ ጉዳይ ሚኒስትሩ በዚህም ቀና አመለካከትና ድጋፍ የሚሰጡ መሆናቸውንና አስፈላጊውን ሁሉ ትብብር እንደሚያደርጉ ቃል ገብተውልናል እና እያደረግን ያለነው ነገር ነው። ከኢትዮጵያ መንግስት ተለይተን የኢትዮጵያን ጥቅም ማስከበር እንምችል እንዳልሆነ እናውቃለን። አብረን በመቆም የኢትዮጵያን መንግስት ክንድ ሆነን በዚህ ጉዳይ ላይ ያለንን አቋም በመግለጽ በኢትዮጵያ መንግስት ተደራዳሪዎችም ጉልበት ለሀገራችንም መብት መከበር እና ጥንካሬ እንሆናለን ብለን ነው ማስበ። አቶ አምሳሉ ትእዛዙ በውጭ ጉዳይ ሚኒስቴር የዲጂታል ዲፕሎማሲ ዲሬክተር እና ምክትል ቃል አቀባይ ይህንኑ ትብብር ለቪኦኤ አረጋግጠዋል። በታላቁ የኢትዮጵያ ህዳሴ ግድብ ዙሪያ የውጭ ተጽዕኖ በግልጽ መታየት ከጀመረ ወዲህ ኢትዮጵያውያን ከሀገር ውጭም ሆነ በሀገር ውስጥ በይበልጥ መነሳሳት እንዳሳዩ ታዛቢዎች ይናገራሉ። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። የቦረና ዞን የመጠጥ ውሃ እጥረት የተከታዩ ዘገባ ርዕስ ነው። በቦረና ዞን የመጠጥ ውሃ እጥረት አሁንም አለመፈታቱን ለአሜሪካ ድምፅ አስተያየታቸውን የሰጡን የአካባቢው ነዋሪዎች ተናገሩ። እጥረቱ በተለይ በዞኑ ቆላማ ወረዳዎች እንደሚብስ ገልጠው ውሃ ለማግኘት በቀን እስከ 15 ኪሎ ሜትሮች እንደሚጓዙም ተናግረዋል። የቦረና ዞን የውሃ ሀብትና ኤነርጂ ቢሮ የሰጠውን ምላሽ ጨምሮ ገልሞ ዳዊት ተከታዩን አድርሶናል። ለአሜሪካ ድምፅ አስተያየታቸውን የሰጡ የቦረና ዞን ነዋሪዎች ለበርካታ ዓመታት የቆየው የዞኑ የመጠጥ ውሃ ችግር እስካሁን አለመፈታቱን ተናግረዋል። በተለይ በዞኑ ቆላማ አካባቢ ነዋሪ የሆኑ ሰዎች የመጠጥ ውሃ ለማግኘት በቀን እስከ 15 ኪሎ ሜትር እንደሚጓዙ ይናገራሉ። ቦሩ ድርማ የቦርና ዞን ጉቺ ወረዳ ነዋሪ ነው። በአካባቢያችን ምንም ውሃ የለንም። የአካባቢው ኅብረተሰብ በቀን ከአስር እስከ አስራ አምስት ኪሎ ሜትር ተጉዞ ነው ውሃ የሚያገኘው። ለምሳሌ በእኛ አካባቢ ኤልገር የሚባል ቦታ አለ። ከዚያ ነው ሄደን የምንቀዳው። ዝናብ ሲዘንብ ደግሞ ያው ለጤና የሚሆን ባይሆንም ያንኑ ነው የምንጠጣው። በመምህርነት ሙያ እንደሚተዳደር የገለጸው ቦሩ በጉቺ ለመጠጥ የሚሆነውን ውሃ በገንዘብ ማግኘት አስቸጋሪ ነው ሲል ገልጸዋል። አቶ ፌሳ ተሾመ የሚኦ ወረዳ ነዋሪ ናቸው። የሶስት ልጆች አባት እንደሆነ የገለጹት አቶ ፈይሳ በወረዳው ያለውን የመጠጥ ውሃ ችግር እንደሚከተለው ይገልጻሉ። ሻን ዱጋቲ ንጂዮ ገራገራ ሴት ልጆቻ ቱርቲ ባጊያድ ኪሎሜትሪ ጋ ኪሎሜትሪ ሻኒ ወልዴኔ አሬ ዳወራባኒ ፈያደና የመጠጥ ውሃን የምናገኘው የተለያዩ መንግስታዊ ያልሆኑ ድርጅቶች ከከተማ ወጣ ብለው ወደ አምስት ኪሎ ሜትር ላይ የቦኑ ውሃ ሰርተው ነበር ያንን ነው ሄደን በአህያ ቀድተን የምንጠቀመው። አህያ የሌለን ሰዎች ደግሞ አንድ የሀያ ሊትር ጄሪካን በአስር ብር ገዝተን ነው እየተጠቀምን ያለ ነው። አቶ ፈይሳ በጋ ሲመጣ በገንዘብ ውሃን ለማግኘት አዳጋች መሆኑንም አክለው ተናግረዋል። የወረዳው አስተዳደር በተደጋጋሚ ችግሩን እንዲፈታልን ብንጠይቅም ለአመታት ያለ መፍትሄ ተቀምጠናል ብለዋል። የቦረና ዞን በእንስሳት ሀብት ቀዳሚ ከሆኑ የኦሮሚያ ዞኖች አንዱ ነው። በዞኑ ያለው የውሃ እጥረት የእንስሳት ሀብትንም እየጎዳ መሆኑን የዞኑ የእንስሳት ሀብት ቢሮ ኃላፊ ዶክተር ቃስም ገልገለው ለአሜሪካ ድምፅ ተናግረዋል። በቦረና ትልቅ የውሃ ችግር አለ። በተለይ የመጠጥ ውሃ ችግር ይታይ እንግዲህ ለሰዎች ያልተገኘ ውሃ ለእንስሳት እንዴት ሊገኝ ይችላል? ስለዚህ በዚህ ረገድ በጣም ትልቅ እጥረት አለ። ለምሳሌ በቦረና የእንስሳት ገበያ ላይ ጫና እየፈጠረ ያለውም ይሄ ነው። እንስሳት ውሃ ለማግኘት ረዥም ርቀት ይጓዛሉ። ከዚህ የተነሳ ተገቢ ዋጋም አያውጡ። ሌላ ደግሞ ውሃ በአካባቢው የግጭት መንስኤ ሆኗል። በተለይ ድንበር አካባቢ በዚህ የውሃ እጥረት ግጭቶች ይነሳሉ። ዳኖ ዳንጋ ሰበብ ድን ረከ ዶክተር ቃሲም የቦርና ዞን የእንስሳት ሀብት ቢሮ ከዞን አስተዳደር እንዲሁም ጉዳዩ ከሚመለከታቸው አካላት ጋር ተቀራርቦ በመስራት የውሃ እጥረቱን ለመቅረፍ እየሰራ ቢሆንም ያለውን ፍላጎት ማሟላት አልተቻለም ብለዋል። አቶ ዋቆ ሊበን የቦርና ዞን ውሃ ሀብትና ኤነርጂ ቢሮ ኃላፊ ናቸው። በቦረና ዞን ለአመታት ሳይፈታ የቆየ የውሃ እጥረት መኖሩን አረጋግጠዋል። አዎ በቦረና ዞን የመጠጥ ውሃ ችግር አለ። እንደሚታወቀው ቦረና ዞን ቆላማ የአየር ጸባይ ያለው የአርብቶ አደር አካባቢ ነው። ስለዚህ ውሃን እንደፈለጉ ማግኘት አስቸጋሪ ነው። ድርቅም በተደጋጋሚ ይከሰታል። ነዋሪዎች ያነሱት ቅሬታ እውነት ነው። ራኮን ውመት ካሱን ንራኮ ዱጋታ ውሳት አቶ ዋቆ የዞኑ ሀብትና ኤነርጂ ቢሮ በዞኑ ያለውን የውሃ እጥረት ለመፍታት እያደረገ ያለውን ስራ ሲያብራሩ፣ አንደኛ ከኦሮሚያ ክልላዊ መንግስት አስተዳደር ጋር በመሆን አራት ትላልቅ የውሃ ፕሮጀክቶችን በ340 ሚሊዮን ብር እያሰራ መሆኑን፣ በዞን ደረጃ ደግሞ 17 የውሃ ፕሮጀክቶች ከ72 ሚሊዮን ብር በላይ ወጪ ተደርጎ እየተሰራ ነው ብለዋል። በሶስተኛ ደረጃ በተራድኦ ድርጅቶች ወደ አራት የሚሆኑ ፕሮጀክቶች በ12 ሚሊዮን ብር እየተሰሩ መሆናቸውን ይፋ አድርገዋል። ሆኖም ይላሉ አቶ ዋቆ፣ ሆኖም በዞኑ ያለው የውሃ ፍላጎትና አቅርቦት እስካሁን ማጣጣም አልተቻለም ብለዋል። እንደ ኢትዮጵያ አቆጣጠር በ1991 ዓ ም የኢትዮጵያ ፌዴራል መንግስት በቦረና ላለው የውሃ እጥረት እልባት ለመስጠት የቦረና ውሃ ፕሮጀክት ይፋ አድርጎ ነበር። በቦረና ዞን 200 ኪሎ ሜትር የሚሆኑ ውሃ መስመር በመዘርጋት የውሃ እጥረቱን ይፈተዋል ተብሎ የተነደፈው ፕሮጀክት በአምስት ዓመት ይጠናቀቃል ቢባልም ዛሬ ዘጠኝ ዓመት አልፎ የፕሮጀክቱ የመጀመሪያ ሚራፍ እንኳን አልተጠናቀቀም ብለዋል አቶ ዋቆ ለምን ኩናማ ራኮን ኔትወርክ ብሻም ቦረና ዮ ከአምነት እንጀን ነው። የቦረና ውሃ ፕሮጀክት ችግር በጣም ውስብስብ ነው። ሲጀመር የፕሮጀክቱ ሀሳብ በጣም ጥሩ ነበር። ነገር ግን እንደታቀደው በስራ ላይ ውሏል ወይ ብትል አሉ አለም ነው መልሱ። መጀመሪያ የፕሮጀክቱ ዲዛይን የአካባቢውን ሁኔታ ባገናዘበ መልኩ መሰራት ነበረበት፣ ያልተደረገ ስለዚህ፣ የፕሮጀክቱ ስራ ሲጀመር የታቀደውን ነገር ማምጣት አልተቻለም ማለት ነው። ሲጀመር ፕሮጀክቱ አምስት ቦታዎች ወይም ሳይቶች ላይ ነበር የተጀመረው ነገር ግን አሁን በመንግስት በጀት ተይዞለት ስራ ላይ ያለው ገልቸት ሳይት ብቻ ነው። ያም የዲዛይን ችግር ስለገጠመው እንደገና ምክክር ተደርጎ ዲዛይኑ ሲሰራ ወጪው ወደ አምስት ቢሊዮን ብር እንደሚደርስ ተነገረ። ይህ ትልቅ ፕሮጀክት ነው። ስለዚህ መንግስት ወጪውን በአንድ ዓመት ውስጥ መሸፈን አልቻለም። ሆኖም መንግስት እያደረገ ያለው በየአመቱ የተወሰነ በጀት በመንደፍ ስራውን ማስኬድ ነው። ለምሳሌ በሲቡ አሬሮ የጉድጓድ ቁፋሮ እየተደረገ ነው። ገልቸት አካባቢም ቧንቧ መስመር እየተዘረጋ ነው። በአጠቃላይ ስራውን የማስቀጠል እርምጃ አሁንም ክፍተት መኖሩን የሚያሳይ ነው። የፕሮጀክቱ ስራ ለኦሮሚያ ክልላዊ መንግስት የተሰጠ ሲሆን የኦሮሚያ ውሃ ስራዎች ኢንተርፕራይዝ ኮንትራት ወስዶ በማስፈጸም ላይ ይገኛል። አቶ ዋቆ የፕሮጀክቱ ዋና ችግር የነበረው የዲዛይና ለመስተካከል መፈታቱን ገልጸው፣ አሁን ግን የፕሮጀክቱ ማስፈጸሚያ ዋጋ በማሻቀቡ መንግስት ለፕሮጀክቱ ማስፈጸሚያ የሚሆን ገንዘብ በማፈላለግ ላይ ይገኛል ብለዋል። አቶ ዋቆ እንዳሉት የቦርና ውሃ ፕሮጀክት ግንባታ 17 ቢሊዮን የኢትዮጵያ ብር ይፈልጋል። ለአሜሪካ ድምፅ ገልሞ ዳዊት ከናይሮቢ አድማጮች፣ ተከታዩም ርዕስ እዚሁ ዩናይት ስቴትስ ውስጥ ያቆየናል። የዩናይት ስቴትሱ ፕሬዚዳንት ዶናልድ ትራምፕ ከሜክሲኮ ጋር በሚያዋስነው ድንበር ላይ ያለውን ግንብ ለመመልከትና በፍልሰት ጉዳይ ላይ ስላገኙት ስኬት በመግለጽ የምረጡኝ ዘመቻ ንግግር ለማድረግ በሀገሪቱ ደቡባዊ ምዕራብ ወደምትገኘው አሪዞና ክፍለ ግዛት ተጉዘው ነበር። የኮሮና ቫይረስ በአገሪቱ ላይ ያሳደረውን የኢኮኖሚ ጫና ያቃልላል በሚል የትራምፕ አስተዳደር ለውጭ ሀገር ተወላጆች የሚሰጠውን የተወሰነ ጊዜያዊ የስራ ፈቃድ በያዝነው ሳምንት ማገዱም ተገልጿል። በዋይት ሀውስ የአሜሪካ ድምፅ ዘጋቢ ፓትሲ ዊዳኩስዋራ ያጠናቀረችውን ዘገባ አዳነች ፍስሀዬ ታቀርበዋለች። ፕሬዚደንት ትራምፕ ትላንት በአሪዞና ዩማ ወረዳ ላይ ያለውን የግንቡ ክፍል ተመልክተው ፊርማቸውን አኑረውበታል። አስተዳደራቸው ስኬት አገኘበት ለሚሉት በሀገሪቱ ደቡባዊ ምዕራብ ላይ ለተገነባው 322 ኪሎ ሜትር ለሚሆነው ግንብ ክብር ለመስጠት መሄዳቸው ተገልጸዋል። ይህ በዓለም ካሉት እጅግ ጠንካራና የተሟላ ይዘት ያለው ግንብ ነው። የድምፅና የእንቅስቃሴ ክትትል መሳሪያን፣ ካሜራንና ሌሎችን ያካተተ ለማመን የሚያዳግጥ አይነት ቴክኖሎጂ አለው። የትራምፕ አስተዳደር እስከ መጪው ታህሳስ ወር ባለው ጊዜ ውስጥ የ725 ኪሎ ሜትር የጎን ርዝመት ያለው የድንበር ግንብ የማጠናቀቅ እቅድ አለው። በሌላ በኩል ደግሞ ትራምፕ ቴክኖሎጂን በመሳሰሉ ልዩ ጥበባት ላይ ለሚሰሩ የውጭ ተወላጆች ይሰጥ የነበረውን ጊዜያዊ የለፈቃድ እስከ መጪው ታህሳስ ወር ባለው ጊዜ ለማቆም የመመሪያ ትዕዛዝ ፈርመዋል። የቪዛ እገዳው ትዕዛዝ አሁን የኮሮና ቫይረስ ወረርሽኝ ባለበት ወቅት ሥራ ፍለጋ ላይ ያሉትን አሜሪካውያን ይረዳል ይላል የትራምፕ አስተዳደር። አማዞንን እና ጉግልን የመሳሰሉት የቴክኖሎጂ ኩባንያዎች ግን አጥብቀው ተቃውመውታል። እነዚህ ኩባንያዎች በየዓመቱ በብዙ ሺዎች የሚቆጠሩ ከፍተኛ ክህሎት ያላቸው የውጭ ተወላጆችን የሚያስመጡ ናቸው። ጀምስ ፓቶኮኪስ የተባሉ ተንታኝ ያብራራሉ። አንዳንዶቹ ክዕለቶች እዚህ ባሉት ሰራተኞች በቀላሉ የሚሰሩ ላይሆኑ ይችላሉ። ሁሉም የቴክኖሎጂ ባለሙያዎች ተመሳሳይ ብቃት ያላቸው ተደርጎ የሚታይ ይመስለኛል። ነገር ግን በተለይም ሰው ሰራሽ አእምሮን በሚመለከት ሙያ ላይ የሚሰማሩ ሰዎች በቀላሉ አይገኙም። ሐሰን አሕመድ የተባሉ የፍልሰት ጠበቃ የእገዳው ትዕዛዝ በብዙ መቶ ሺዎች የሚቆጠሩ ከውጭ ሀገራት የሚመጡ ሰራተኞችን እንደሚመለከት በአሁኑ ወቅት ካለቪዛ የቀሩ በርካታ የተለያዩ ክህሎት ያላቸው ሰዎችንም እንደሚያካትት ገልጸዋል። ፕሬዚደንት ትራምፕ ዓለም አቀፍ ወረርሽኝ ከተከሰተ ወዲህ ለመጀመሪያ ጊዜ ባለፈው ሳምንት ማብቂያ ላይ ቱልሳ ኦክላሃማ ላይ የምርጫ ዘመቻ ባካሄዱበት ወቅት የተጠበቀውን ያህል ብዛት ያለው ሰው አልተገኘም። ትላንት ድንበር ድረስ ሄደው ያደረጉት ንግግር ታዲያ በኢሚግሬሽን ላይ ጠንካራ አቋም እንዳላቸው ለደጋፊዎቻቸው ለማሳየት ነው ተብሏል። ለፕሬዚዳንትነት ሲመረጡ ዋና የምርጫ ዘመቻቸው ነጥብ አድርገው የወሰዱት የፍልሰት ጉዳይ እንደነበር የሚታወቅ ነው። ፕሬዚዳንቱ የአሪዞና ጉብኝታቸውን ያበቁት ለትራምፕ ደጋፊ የተማሪዎች ቡድን ንግግር በማድረግ ነበር። ስርነቀል የሆነ ግራ ዘመም አመለካከት ያላቸው ወገኖች ታሪካችንን ይጠላሉ፣ እሴቶቻችንን ይጠላሉ፣ አሜሪካውያን ዋጋ የምንሰጠውን ሁሉ ይጠላሉ። ትክክለኞቹ ግን እኛንን። ምክንያቱም የአገራችን ታላቅነት ያደገው ከእነሱ ጋር ሳይሆን ከእናንተ ከአመለካከታችሁና ከርዮት ዓለማችሁ ጋር ነው። አሪዞና በዘልማድ ሪፑብሊካውያን ፕሬዚዳንታዊ ተወዳዳሪዎች የሚተማመኑበት ክፍለ ግዛት ተደርጎ ቢታይም በአሁኑ ወቅት የዘመቻው የትግል ሜዳ ሆኖ በመገኘቱ በመጪው ሕዳር ወር በሚካሄደው ምርጫ አሸናፊው ማን እንደሚሆን ለመተንበይ አስቸጋሪ ሆነዋል እየተባለ ነው። የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት በ22 በ25 እና በ31 ሜትር ባንዶች ባጭር ሞገድ ና እንዲሁም በናይል ሳት ከምሽት 3 ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚ ላይ ያበቃ። ያስተናገድ ኳችሁ አሉላ ከበደ። ከአቀናባሪያችን ንጉሱ ታምሬ ከዋና አዘጋጇ ትዝታ በላቸው ና ከተቀሩት ባልደረቦቻችን ጋር በዚሁ እንሰናበታለን። ነገ አርብ ከምሽት 3 ሰዓት ላይ ከልዩ ልዩ ርእሶች ጋር እንመለሳለን። አሁን የትግርኛው ስርጭት ይቀጥላል። በእኛ በኩል ሰላም፣ ደህና አደሩ።